ን ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ ሃያ ሁለት ሜትር ባንድ በ አስራ ሶስት በ25 ሜትር ባንድ በ1204 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ አመሻችሁ፣ ውድ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ መጋቢት ሰባት 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የጋዜጣው ጉባኤ አንዳንድ ሀገሮች አስትራዘኒካ የተባለውን የኮቪድ-19 ክትባት መድኃኒትን መጠቀም ቢያቆሙም ኢትዮጵያ ክትባቱን መጠቀም እንደምትቀጥል የጤና ሚኒስትር ዶክተር ሊያ ከበደ አስታወቁ። ሰሞኑን በተመረቀው የይርጋለም የግብርና ምርቶች ማቀነባበሪያ እና እሴት መጨመሪያ ፓርክ መጠቀማቸውን አንዳንድ ሰዎች ገለጹ፣ የሚሉትና ሌሎችም ዝግጅቶች ይኖሩናል። አስተባባሪ የሚያመቻች እንጂ የሚያጎርስ የሚያነሳ የሚወስድ አይደለም፣ የሚያቀብል አይደለም። አፍሪካ ሕብረትንም ጭምር ሮሉን ቢሆን ማስተባበር እንጂ ዲክቴት ማድረግ አይደለም። ውይይቱ የሚቋጨው መፍትሔ የሚመጣው በሶስትዮሽ ብቻ ነው የሚል ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች ከሰጡት መግለጫ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባለን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል። ጤናስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ኢትዮጵያ ውስጥ በኮቪድ-19 ሳቢያ የሚሞተው ሰው ቁጥር ባለፉት አስር ቀናት ከ20 ከመቶ በላይ ማሻቀቡን የጤና ሚኒስቴር አስታወቀ። በአስሩ ቀን ውስጥ የኮሮና ቫይረስ መተላለፍ እድል 17 ከመቶ መድረሱንና ና 12 ሺህ ሰዎች ለቫይረሱ መጋለጣቸውን የጤና ሚኒስቴር አስታውቋል። በሌላ በኩል ባለፈው ቅዳሜ በሀገር አቀፍ ደረጃ መሰጠት የጀመረው የአስትራዜኒካ ጸረ ኮቪድ ክትባት የደም መርጋት የጎንዮሽ ጉዳት አሳይቷል ተብሎ የወጣውን መረጃ በጥብቅ እየተከታተሉት መሆናቸውንና ኢትዮጵያ ውስጥ ግን እስካሁን ያስከተለው ችግር አለመኖሩን የጤና ሚኒስትሯ ዶክተር ሊያ ታደሰ አስታውቀዋል። ሙሉ ዘገባው በመጽሔት ክፍለ ጊዜ ይቀርባል። ከዚሁ ከክትባቱ ዜና ሳንወጣ የጎንዮሽ ጉዳት የማስከተል እድል አለው በሚል በቅርቡ የወጡትን ሪፖርቶች ተከትሎ ጀርመን፣ ፈረንሳይና ጣሊያን የአስትራዜኒካን ጸረ ኮቪድ ክትባት መስጠት ያቋረጡ ሀገሮችን ተቀላቅለዋል። ይሁን እንጂ የለንደኑ የቪኦኤ ዘጋቢ ሄንሪ ሪጅዌል ባጠናቀረው ዘገባ እንደሚያመለክተው የዓለም የጤና ድርጅት ይህ ክትባት አደጋ እንደማያስከትል አስታውቋል። የአውሮፓ ሕብረት የመድኃኒት ተቆጣጣሪ ተቋም ኤማ ባለስልጣናትም ክትባቱን በወሰዱ ሰዎች ላይ ታዩ የተባሉትን የደም መርጋት የመሳሰሉ ችግሮች ከክትባቱ ጋር ግንኙነት ሊኖራቸው ይችላል የሚለውን ስጋት አስመልክቶ ምርምር እያደረገ ሲሆን፣ የአስትራዜኒካው ክትባት የሚሰጠው ጠቀሜታ ሊያስከትል ከሚችለው አደጋ በእጅጉ እንደሚልቅ ጽኑ እምነት እንዳለው አስታውቋል። አሉላ ከበደ ዘገባውን ያቀርባል። የዛሬው ውሳኔ የሌላ ሳይሆን ለቅድመ ጥንቃቄ የተወሰደ እርምጃ ነው አሉ የጀርመኑ ጤና ሚኒስትር ኢየን ሴፋን። ይህም ባለፈው ቅዳሜ ክትባቱን በወሰዱ አጭር ጊዜ ውስጥ አንድ ሰው በአንጎል ውስጥ የደም መፍሰስ አደጋ ሕይወቱ ሲያልፍ፣ ሌሎች ሰው ሰዎች ደግሞ በደም እርጋታ ሳቢያ ሆስፒታል ከገቡ በኋላ ኖርዌይ የወሰደችውን ተመሳሳይ እርምጃ የተከተለ መሆኑ ነው። ሲጓርድ ሆርተሞ የኖርዌይ የመድኃኒቱ የተቆጣጣሪ ተቋም ዋናው ሐኪም ናቸው። የተባሉት ድንገቶች ከክትባቱ ጋር ይያያዙ ወይም ከህሙማኑ የጠና የህመም ሁኔታ የከሰታቸው ይሆኑ እስካሁን ባለው መረጃ በእርግጠኝነት መናገር የምንችለው ነገር የለም። ትክክለኛውን መንስኤ ለማወቅ ጥልቅ ምርመራ በማድረግ ላይ ነን። ኮንጎንና ኢንዶኔዥያን ጨምሮ ከአውሮፓ ሕብረት ውጭም አንዳንድ አገሮች የክትባቱ ስርጭት እንዲቋረጥ ወይም እንዲገታ አድርገዋል። የዓለሙ ጤና ድርጅት ታዲያ ክትባቱ የደም መርጋት ስለማስከተሉ አንዳችም በምርመራ የተረጋገጠ ውጤት ያለመኖሩን አመልክቶ አገሮች ክትባቱን መስጠት እንዲቀጥሉ አሳስቧል። አምስተርዳም ከሚገኘው ጽሕፈት ቤታቸው በርቀት በኤሌክትሮኒክ መገናኛ ዘዴ አማካኝነት በሰጡ ጋዜጣዊ መግለጫ የአውሮፓ ህብረት የመድኃኒቱ የተቆጣጣሪ ድርጅት ስራ አስፈጻሚ ዲሬክተር ኤመር ኩክም በዛሬ ዕለት በሰጡት አስተያየት ከፍተኛ ቁጥር ካላቸው ክትባቱን ከወሰዱ ሰዎች በስንት አንዱ ላይ የታየ ያሉት የደም እርጋት አደጋ በክትባቱ ሳቢያ ስለመከሰቱ እስካሁን ማረጋገጫ አልተገኘም፣ ሆኖም ተመራማሪዎች በቅርበት በማጥናት ላይ ናቸው ብለዋል። ክትባቱ በጤና ላይ ጠንቅ ያስከትል እንደሆን ማረጋገጥ ዋናው ስራቸው መሆኑን ያስታወሱት ኃላፊዋ እያንዳንዱን ድንገት በየተራ እያጤኑ መሆናቸውንም ተናግረዋል። የተገኙት ውጤቶችም በሙሉ የፊታችን ሐሙስ እንደሚመረመሩና ለህዝብም ይፋ የሚደረጉ መሆናቸውን ገልጠዋል። ተጨማሪ እርምጃ ካስፈለገም ያኔ ይነገራል ነው ያሉት። የአውሮፓ ህብረት የመድኃኒቶች ተቆጣጣሪ በአውሮፓውያን የቀን አቆጣጠር ባለፈው ጥር 29 2021 ነበር የአስትራዜኒካን ክትባት ጥቅም ላይ ይውል ዘንድ ማረጋገጫ ፍቃድ የሰጠው። ይህ በእንዲህ እንዳለም ስዊድንና ላትቪያ በዛሬው ዕለት የክትባቱን ስርጭት ገጥተዋል። የዓለም ጤና ድርጅትም ተመሳሳይ ጥናት በማድረግ ላይ መሆኑን ተዘግቧል። እስካሁን ለጥቅም ከዋለው 330 ሚሊዮን በላይ ክትባት የሰው ህይወት እንዲጠፋ ምክንያት መሆኑ የተረጋገጠበት አንድም አጋጣሚ አልተመዘገበም። ሰዎች በተለያዩ የህመም አይነቶች ሳቢያ በየዕለቱ ለህልፈት ይዳረጋሉ። በክትባቱ ሳቢያ ለጉዳት ስለመዳረጋቸው ግን በጥናት የተረጋገጠ ማስረጃ እስካሁን የለም። ዶክተር ሱማያ ዋሚናታን የዓለም ጤና ድርጅት ዋና ሳይንቲስት ናቸው። አስትራዜኔካ በኮሮና ቫይረስ በዓለም ክፉኛ ከተጠቁት አገሮች አንዷ በሆነችው ብራዚል ለጥቅም እንዲውል ሲፈቀድ በወረርሽኙ ስርጭት በዓለም የመጀመሪያውን ደረጃ በያዘችው ና ሶስት የተለያዩ ክትባቶችን ጥቅም ላይ ያዋለችው ከመቶ ሚሊዮን በላይ ህዝቧንም የከተበችው ዩናይትድ ስቴትስ ግን ገና ፍቃድ አላገኘም። አመሰግናለሁ አሉላ ከበደን። ደቡብ ሱዳን ውስጥ ለምግብ እጥረት ለተጋለጡ ስድስት ነጥብ ስድስት ሚሊዮን ሰዎች መርጃ የሚውል የ1.7 ቢሊዮን ዶላር አስቸኳይ ድጋፍ ተጠየቀ። ይህንን የአጣዳፊ እርዳታ ተማጽኖ ያቀረቡት በደቡብ ሱዳን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተጠሪ አሊየን ኑዴሁ ናቸው። መስሪያ ቤታቸው ለዚህ የአውሮፓውያን 2021 ዓመተ ምህረት በደቡብ ሱዳን የምግብ እጥረትና ሌላም የተደቀኑ ችግሮችን ምላሽ የሚሰጥበትን እቅድ በዛሬ ዕለት ይፋ አድርጓል። የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአርም በተለያዩ አጎራባች ሀገሮች ለተጠለሉ 2.2 ሚሊዮን ደቡብ ሱዳናውያን ስደተኞች መርጃ የሚውል 1.2 ቢሊዮን ዶላር እንደተማጸነ ታውቋል። በሰሜናዊ ናይጄሪያ ሶስት የአንደኛ ደረጃ ትምህርት ቤት መምህራን በትናንትናው ዕለት በታጣቂዎች ተጠልፈዋል። የተጠለፉት ከአራት ቀናት በፊት ካዱና ክፍለ ግዛቷ ውስጥ በሚገኝ ትምህርት ቤት በርካታ ተማሪዎች መጠለፋቸውን ተከትሎ ነው። ትናንት ታጣቂዎቹ ሬማ የምትባል ከተማ ውስጥ የሚገኘውን ትምህርት ቤት በሞተር ብስክሌቶች ሆነው ሲወሩት ተማሪዎች የተሯሩጠው ሲበታተኑ ታጣቂዎቹ መምህራኑን ጠልፈው እንደወሰዱ ነው የካዱና የጸጥታ ኮሚሽነር የገለጹት። በሰሜናዊና ማዕከላዊ ናይጄሪያ በአብዛኛው ማስለቀቂያ የሚጠይቁ ወንጀል ፈጻሚዎች ባለፉት ሶስት ወራት ውስጥ መምህራንን ሲጠልፉ ወይም በየትምህርት ቤቱ ሰው ጠልፈው ሊወስዱ ሲሞክሩ ይህ የትናንቱ ስድስተኛ ጊዜ እንደሆነ ተመልክቷል። የናይጄሪያ የጦር ሰራዊት ባለፈው ሳምንት ከሌላ የካዱና ክፍለ ሀገር ትምህርት ቤት የተጠለፉትን 39 ተማሪዎች እየፈለገ ነው። ሞዛምቢክ ውስጥ በብዙ ሺዎች የተቆጠሩ ሰዎች በተገደሉበትና ብዙዎች ከቀያቸው በተሰደዱበት እስላማዊ አማጺ እንቅስቃሴ ጥቃት የ11 ዓመት ልጆች ጭምር አንገታቸው እየተቀላ እየተገደሉ ነው ሲል ሕጻናት አድን የተባለው ግብረ ሰናይ ድርጅት ተናገረ። ሕጻናት አድን ዛሬ ባወጣው መግለጫው ያነጋገራቸው ተፈናቃዮች እናቶችና ትናንሽ ወንዶች ልጆች በአሰቃቂ መንገድ መገደላቸውን ገልጸውልናል ብሏል። አንደኛይቱ እናት የ12 ዓመት ልጃቸው በአቅራቢያው ሲገደል እሳቸው የሚያደርጉት ስለጠፋቸው ሶስቱን ሌሎች ልጆቻቸውን ይዘው ተደብቀው እንደነበረ ነግረውናል ብሏል። ወደ ጫካው ስንሸሽ ወንዱን ልጄን ይዘው ገደሉት ነው ያሉት። ሌላይቱ የ29 ዓመት ዕድሜዋ እናትም የ11 ዓመት ልጄ በታጣቂዎች ተገድሎብኛል ማለቷን ሴቭ ዘ ችልድረን ገልጿል። ሮይተርስ ለዚህ ዘገባው የሞዛምቢክ ፖሊስ ወይም የመንግስት ቃል አቀባይ አስተያየት ሊያክል አልቻለም። ባለፈው ሳምንት ዩናይትድ ስቴትስ በሞዛምቢክ የሚንቀሳቀሰውን ቡድን ከእስላማዊ መንግስት ቡድን ጋር ቁርኝት እንዳለው በመጥቀስ በባዕዳን ሽብርተኛ ድርጅትነት እንደፈረጀችው ይታወሳል። ሞዛምቢክ የዩናይትድ ስቴትስ ኤምባሲ አሜሪካውያን ልዩ ኃይሎች ሞዛምቢክ አማጽያኑን ለመዋጋት እንድትችል ለማገዝ ለባህር ወለድ ወታደሮቿ የሁለት ወር ስልጠና እንደሚሰጡና የህክምናና የመገናኛ መሳሪያዎች ድጋፍም እንደሚደረግላት ትናንት አስታውቋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የመከላከያ ሚኒስትሩ ሎይድ ኦስተን ዛሬ ከጃፓን አቻዎቻቸው ጋር በቶኪዮ ውይይት አድርገዋል። ሁለቱ ከፍተኛ የዩናይትድ ስቴትስ ባለስልጣናት የያዙት የመጀመሪያ የውጭ ሀገር የዲፕሎማሲ ጉዞ ዓላማ ቻይና ይበልጡን አቋሟን እያፈረጠመችና ሰሜን ኮሪያም ጠብ ፈላጊነቷን እያባባሰች ባለበት በዚህ ወቅት የሀገራቸውን ፓሲፊክ ተሻጋሪ አጋርነት ለማስረገጥ መሆኑ ተጠቁመዋል። ሁለት ለሁለት ተብሎ የተገለጸውን ውይይት ቶኪዮ ላይ ያደረጉት ከውጭ ጉዳይ ሚኒስትሩ ቶሺማትሱ ሞቴጊና ከመከላከያ ሚኒስትሩ ኖቢ ኮሺ ጋር ሲሆን ለሚኒስትሮች ብሊንከንና ኦስተን አዲሱን የባይደን አስተዳደር ወክለው ወደ ውጭ ሀገር የተጓዙበት የመጀመሪያ ተልዕኳቸው ነው። ሁለቱ ሚኒስትሮች ነገረቡ ደግሞ ወደ ደቡብ ኮሪያ ሶል ይጓዛሉ። የውጭ ጉዳይ ሚኒስትር ብሊንከንና የመከላከያ ሚኒስትር ኦስተን ትናንት በዋሽንግተን ፖስት ላይ ባወጡት መግለጫቸው ዩናይትድ ስቴትስ ከወዳጆቿና ከአጋሮቿ ጋር ያላትን ግንኙነት እንደገና ለማጠናከር በከፍተኛ ደረጃ መንቀሳቀስ ጀምራለች ብለዋል። በመጨረሻም ሚያንማር ውስጥ ከመፈንቅለ መንግስቱ በኋላ ከቀጠለው የፖለቲካ አለመረጋጋት ተከትሎ የምግብና የነዳጅ ዋጋ እጅጉን እያሻቀበ መሆኑን የተባበሩት መንግስታት ድርጅት አሳሰበ። የዓለም የምግብ ፕሮግራም የሩዝና የዘይት ዋጋ በጣም ማሻቀቡን ገልጾ የፖለቲካ አለመረጋጋቱ የምግብ አቅርቦት ሰንሰለቱንና ገበያውን አሉታዊ አንድምታ እንዳስከተለበት ገልጿል። በተለይ ከእጅ ወደ አፍ በሆነ ገቢ በሚኖረው ሕዝብ ላይ በኮቪድ-19 ምክንያት ከገጠመው ችግር ጋር ተዳምሮ ለቤተሰቡ የዕለት ምግብ ለማቅረብ ከፍተኛ ፈተና የሚደቅን መሆኑን ነው የደብሊው ኤፍፒ የሚያንማር ዲሬክተር ገልጸው ያስጠነቀቁት። በዚህ ላይ በመፈንቅለ መንግስት አስተዳደሩን የያዘው ወታደራዊ ቡድን በትልቋ ከተማ ያንጎን በርካታ አካባቢዎች አስቸኳይ ጊዜውን አራዝሞታል። በርካታ የተቃውሞ ሰልፈኞች በጸጥታ ኃይሎች መገደላቸው ተዘግበዋል። ትናንት ሰኞ ቢያንስ ሀያ ሰዎች በጸጥታ ኃይሎች በተተኮሰ ጥይት መገደላቸውን የፖለቲካ እስረኞች ድጋፍ ማህበር የተባለ ተሟጋች ቡድን አስታውቋል። ትናንትና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረዥ ባወጡት መግለጫ ሚያንማር ውስጥ የጦር ኃይሉ እያባባሳ ያለው ጥቃት ያስቆጣቸው መሆኑን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄሊን ፖርተር በበኩላቸው በተቃዋሚ ሰልፈኞች ላይ የተፈጸመ ያለው ጥቃት ኢሞራላዊና ምንም አይነት ሰበብ ሊቀርብበት የማይችል ነው ብለውታል። የተባበሩት መንግስታት ድርጅት ትናንት እንዳስታወቀው በሚያንማር የመንግስት ግልበጣው ከተካሄደ ወዲህ አንድ መቶ ሰላሳ ስምንት ሰዎች ተገድለዋል። የፖለቲካ እስረኞች ድጋፍ ማህበሩ በበኩሉ የተገደሉት 183 ሰዎች መሆናቸውን አመልክቷል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምቱት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 2059942 ነው የውስጥ መስመር 14። አድማጮች ለዛሬ ከሚቀርበው ውይይታችን ለቅምሻ ያህል እናሰማቸው። በትላንት በስቲያ የተመረቀው የይርጋለም የግብርና ምርቶች ማቀነባበሪያና እሴት መጨመሪያ ፓርክ ስራ ከ78 ሺህ በላይ አርሶ አደሮችን ማስተባበሩንና ለሺህ በላይ ቋሚና ጊዜያዊ ሥራ ዕድል መፍጠሩን የንግድና የኢንዱስትሪ ልማት ሚኒስቴር አስታውቋል። ከአቡካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል ቡና ቡና ብቻ ሳይሆን የይርጋለም ቡና በዓለም ላይ እጅግ ተወዳጅ የሆነው ቡና እዚሁ ፓርክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል የሲዳማ ውተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥ መሎች ገበያ የሚውልበትን ጥራት ደረጃ ስንመለከት ይርጋለም ተገኝተው ፓርኩን የመረቁት ጠቅላይ ሚኒስትር አብይ አህመድ ከተናገሩት የተቀነጨበ ነው። በንግድና ምጣኔ ሀብት ክፍለ ጊዜ ዝርዝር ዘገባ ይዘናል። አሁን የዕለቱ አብይ ርስ ይቀርባል። በህዳሴ ግድብ ድርድር ዙሪያ የመጨረሻውን ውሳኔ የሚሰጡት ሦስቱ ሀገሮች ብቻ እንደሆኑ የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በትግራይ ክልል ስላለው ሁኔታ በምዕራባውያን ዘንድ ያለው አስተያየት ከእውነታው ጋር እየተገናዘበ እንደሆነም የሚኒስቴሩ ቃል አቀባይ ገለጹ፣ ሲል መለስካቸው አምሃ ከአዲስ አበባ በላከው ዘገባ ጠቅሷል። ሙሉ ዘገባ ቀጥሎ ይቀርባል። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት ዛሬ በጠራው ሳምንታዊ ጋዜጣዊ ጉባኤ ላይ ሰፋ ብለው ከተወሱ ጉዳዮች መካከል በታላቁ ሕዳሴ ግድብ ዙሪያ ይደረጋል ተብሎ ስለሚጠበቀው ድርድርና ተያያዥ ጉዳዮች አንዱ ነበረ። በተለይ በድርድሩ የተባበሩት መንግሥታት ድርጅት፣ የዩናይትድ ስቴትስ ኦፍ አሜሪካ፣ የአውሮፓ ሕብረት እና የመሳሰሉት አካላት አገባብን በተመለከተ በሚነሳው ጥያቄ የሚኒስትሩ ቃል አቀባይ ዲና ሙፍቲ በኦፊሴል ስለዚህ ጉዳይ የኢትዮጵያ መንግስት የቀረበለት ጥያቄ እንደሌለ አስምረው ተናግረዋል። በሳቸው አባባል ከተባበሩት መንግስታት በስተቀር እነዚህ አካላት ከወራት በፊት እስከተቋረጠው የድርድሩ ሂደት ላይ ሲሳተፉ የነበሩ ናቸው። እነዚህ አካላት የኢትዮጵያ ወዳጆች ናቸው ካሉ በኋላ ዴና ዋና ነገር ነው ያሉትን እንዲህ ሲሉ አብራርተዋል። አስተባባሪ የሚያመቻች እንጂ የሚያጎርስ የሚያነሳ፣ የሚወስድ አይደለም፣ የሚያቀብል አይደለም። አፍሪካ ህብረትንም ጭምር ሮሉን ቢሆን ማስተባበር እንጂ ዲክቴት ማድረግ አይደለም። ውይይቱ የሚቋጨው መፍትሄ የሚመጣው በሶስትዮሽ ብቻ ነው የሚል ነው። ዲኦፒ የሚባለው 2015 ካርቱም ላይ ሶስቱ መሪዎች እንግዲህ ሁለቱ መሪዎች በሺርና እኛ ጠቅላይ ሚኒስትር ናቸው የሌሉት ሶስቱ ነበሩ። ግብፁ ሰውዬ ያሉ ክብራቷን አይለማርም እና በሽር ሆነው ዲኦፒ የሚባል እንደ ሀገር የተፈራረሙት ላይ የሶስትዮሽ ድርድር አንቀጽ አስር ላይ ሶስቱ ሀገሮች በድርድሩ ላይ ካልተስማሙ የድርድሩ ሂደት የሚከልሱት ለመሪዎች ያቀርባሉ ይላል። ለመሪዎች ያቀርበ መሪዎቹ በሚወስኑት መሰረት የድርድሩን ስልት ሊቀይሩ ይችላሉ። አንቀጽ አስር ከዚህ ጋር በተያያዘ በኢትዮጵያና በሱዳን መካከል ያለው የድንበር ውዝግብም በጥያቄ መልክ ከጋዜጠኞች ቀርቦ ነበረ። እንደ ጋዜጠኞቹ ጥያቄ ከሆነ የኢትዮጵያ መንግስት የሱዳን ጦር በኃይል ወደ ግዛቴ ገብቷል። ካለ በኋላ ዝምታን መርጧል ምን ምክንያት ይኖረው ይሆን የሚል ነበረ። አምባሳደር ዲና ሙፍቲ ዲፕሎማሲ ብዙ መንገድ አለው ይላሉ። ወል ኦፊሻሊ ያላ ባናጫዋጭም ግን ተገቢ በሆነ መንገድ በዲፕሎማቲክ ቻናል ለእነሱ ወዳጆችም ለጋራ ወዳጆቻችን ለእኛ ለግለ ወዳጆችም ጥሩ ነገር አይደለም እየሰሩት ያሉት ይህን ነገር ቢተው ጥሩ ነው፣ አያዋጣቸውም። እኛ የሱዳን ህዝብ ወዳጅነት እንፈልጋለን። ሱዳን ህዝብ ጋር አሁንም ዘላቂ የሆነ ወዳጅነት መገንባት እንፈልጋለን የሚለውን ነገር በየጊዜው አድቫንስ እያደረግን ያለንበት ሁኔታ ነው ያለው። ዲፕሎማሲ ማይክሮፎን ዲፕሎማሲ አለ፣ ኦፍ ዘ ማይክሮፎንም አለ። ስለዚህ ከማይክሮፎን ውጭ በመሆኑ ምናልባት ካልሆነ በስተቀር ዝም ብሎን ተመችቶን መሬታችን መያዙ ፍቅር ነው ብሎ አይቻልም። ባለፈው ሳምንት በትግራይ ክልል የአያሌ ሀገሮች አምባሳደሮች ያደረጉት ጉብኝትና መንግሥት ከዚህ ያተረፈው ምንድን ነው የሚል ቃና ያላቸው ጥያቄዎችም ተነስተዋል። አምባሳደር ዲና ሙፍቲ እንዳስረዱት የአምባሳደሮቹ ይፋ አስተያየት ለመንግሥት አልተሰጠም። ይሁንና በስፍራው ከነበሩ ምላሾቻቸው መገመት የሚቻለው በምድር ላይ ያለውን እውነታ ካዩ በኋላ አስተያየታቸው እንደተለወጠ ጠቁመዋል። የመንግስታቱ ቅሬታ የነበረው ሕግ የማስከበሩ ስራ ከተጠናቀቀ በኋላ ለምን በር ተዘጋብን የሚል እንደነበረ እና አሁን ይህ እንደተለወጠ አምባሳደሩ አብራርተዋል። የሴቶች መደፈር አለ፣ ግድያ አለ፣ ዘረፋ አለ፣ ቃጠሎ አለ ነው ያሉት። እሺ፣ ይህንን ነፃ በሆነ አካል ጭምር ማጣራት ይቻላል፣ ከኛ ጋር ተባብራችሁ እናጣራ የሚል ኦፈር ተሰጥቷቸዋል። የሰብአዊ መብት ድጋፍ ጠንክሮ ይቀጥል ነው ያሉት። እሺ የተጎዳኛ ህዝብ ነው የትግራይ ህዝብ ይበልጥ እኛ ህዝብ ነው እኛ ነን የምንቆረቆርለት። ስለዚህ ይህንን ህዝብ ለመርዳት ይኸው ሰባ በመቶ መንግስት አውጥቶ እየሰጠ ነው ያለው። እንዳውም ተጨማሪ አምጦ ተብሎ ቻለንጅ የሆኑበት ሁኔታ ነው ያለው። ይህ ሁኔታ በሌለበት ማለት ነው ሲያቀርቡ የነበረ ኮንዲሽን በተነሳበት ከዚህ በኋላ ውሳኔ አድማ ተጽዕኖ ማቀብ የሚለው ባዶ መዝሙር ነው የሚሆነው። ይህን እየተረዱት ሄዷል። ነገር ግን ኢንትረስት የሌላቸው የሉም ማለት አይደለም። ከዚህ ከፔሮሉ ጥቅም ጋር ከአክቲቪስቶቹ፣ ከሎቢስቶቹ ከምናምን ጋር ይህን ነገር ይቀጥሉታል እስከ መጨረሻ። ቃል አቀባዩ በዚህ እውነታ ረገድ ሌላም ገጽታ እንዳለ አስረድተዋል። ሁለተኛው ነገር ፕሮትራክትድ ሆኖ ጦርነቱ ቢቀጥልና አካባቢው ቀውጢ ቢሆን ወደ አመድ ቢቀይር የጦርነቱ ወደ ሱዳን ወደ ሱማሊያ ወደ ምናምን እንትን ቢል በጣም የሚያተርፍ ብዙ ሀይል አለ። በሰብ ምርት ዜጉ ምክንያት በድጋፍ ምክንያት በሪሊፍ ምክንያት ወደዚህ የሚዘምት ያ በጣም ተስፋ ቆርቷል። በአጭር ጊዜ ውስጥ ይህ ነገር በማለቁ በጣም ነው የዘነገጡት። ከገመቱትም በላይ ነው። ብሊፍ ሲስተሙ አለ፣ በፊት ያን ሀይል በጣም ያመልኩታል። አልሸነፍም፣ ማንም አይችለኝም የሚል ራሱን ምናልባት ከመላእክት ትንሽ ያስጠጋ ሀይል ስለነበረ ያምናውታል፣ ተቀብለውታል። ስለዚህ ውሸት ነው አለ፣ አሁንም ነው የሚሉት እና ከዛ አንጻር ምክንያቶቹ ስለሌሉ፣ ስለዚህ አውሮፓና አሜሪካ ፕሬር የሚበለው አንዱ እንትን ነው የሚሆነው። ከዚህ በኋላ የለም ሊኖር ማሽንም የቀለለ ይሄዳል የሚል እንትን ነው ያለን። ይህ ደግሞ ጠቀሜታው ለኛ ብቻ ሳይሆን ለእነሱም ነው። ነው አክሴሲቢሊቲ ሁማን ራይት ጉዳይ የሪሊፍ ኦፕሬሽን እስካለ ድረስ ምንቀረ ነው። ይሁንና በክልሉ የኢኮኖሚ እንቅስቃሴ ለመጀመርና የውጭ ባለ ሀብቶችን ለመሳብ ጦርነት የተካሄደበት አካባቢ መሆኑን አስታውሰው ጊዜ እንደሚወስድ አልሸሸጉም። መለስቃቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በኢትዮጵያ በኮቪድ-19 የሚሞተው ሰው መጠን ባለፉት አስር ቀናት ከ20 በመቶ በላይ መጨመሩን የጤና ሚኒስቴር አስታውቋል። በዚህ አስር ቀናት ውስጥ በቫይረሱ የሚያዙ ሰዎች ቁጥር 17 ከመቶ መሆኑ ሲገለጽ በአስር ቀን ብቻ 12,000 ሰዎች በቫይረሱ ተይዘዋል ተብለዋል። በሌላ በኩል ባለፈው ቅዳሜ በአገር አቀፍ ደረጃ መሰጠት የጀመረው ክትባት ቀጥሏል። በተለያዩ የዓለም ሀገራት ላይ ክትባቱ የደም መርጋት አስከትሏል ተብሎ የወጣ ያለውን መረጃ አስመልክቶ ዶክተር ሊያ ታደሰ ጥብቅ ክትትል ይደረጋል ብለዋል። ጸሐይ ዳምጠው ዝርዝር ዘገባ አላት። ባለፉት አስር ቀናት በኮቪድ-19 ምክንያት የሞቱ ሰዎች ቁጥር 149 መድረሱን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጿል። የቫይረሱ ስርጭት እየከፋ መሆኑንም ሚኒስትሯ አስታውቋል። ወረርሽኙ ከጀመረበት ጊዜ አንስቶ ትልቁን የበሽታው የመያዝ ምጣኔ ወይም ፖዚቲቪቲ ሬት እንደዚሁም በአንድ ቀን የበሽታው የተያዙ ሰዎች መጠንና በጽኑ ሕሙማን የሚገኙ ሕሙማን ቁጥር እንደዚሁም ከፍተኛው ሞት በዚህ ባለፈው ሳምንት ውስጥ ነው የተመዘገቡት። በመቶኛ ከአስር በታች የነበረው በቫይረሱ የሚያዝ ሰዎች ቁጥር አካባቢ እንግዲህ ከመቶ ሰው አስራ ሰባት ሰው ቫይረሱ ወደ መገኘት አሻቅቧል። እስካለፈው ቅዳሜ ብቻ በነበሩት አስር ቀኖች ከ12 ሺህ በላይ ሰዎች በቫይረሱ መያዛቸው በምርመራም ተረጋግጧል። ባለፉት አስር ቀናት ብቻ በድምሩ መቶ አርባ ዘጠኝ ሰዎች ወንድም እህቶቻችን፣ ወላጆቻችንን በሞት አጥተናል። በጽኑ ህክምና ውስጥ ያሉት ታማሚዎችንም ቁጥር ስንመለከት ለመጀመሪያ ጊዜ ከ አራት መቶ ሀምሳ በላይ ደርሷል። ባለፈው እንደገለጽ ነው የአስር ቀናት የሞት መጠን ወደ መቶ ሀያ ሶስት አካባቢ ነበር። በዚህኛው አስር ቀናት ደግሞ ሞቱ ወደ መቶ አርባ ዘጠኝ አድጓል። እንደዚሁም ለኮቪድ ታማሚዎች የሚሆኑ በሀገር አቀፍ ደረጃ ያሉ የጽኑ ህሙማን ክፍሎቻችን መሙላት፣ የመተንፈሻ መሳሪያዎች መያዝ እና የኦክሲጅን እጥረቶች እየገጠሙ መሆኑ እንግዲህ ይህን ሁኔታ በየጊዜው ለህዝብም ሆነ ለሚመለከተ አካላት እያሳወቅን ቢገኝም በመከላከል ስራ ላይ ግን የሚፈለገውን ያህል ለውጥ ሊመጣ አለመቻሉ አሳሳቢ ብቻ ሳይሆን የሚያስጨንቅ ጉዳይ ነው። ኮሮና ቫይረስ እንዳይተላለፍበት ሰው ሊያደርገው የሚገባው ጥንቃቄ፣ የመዘናጋቱ ሁኔታ አላስፈላጊ ዋጋ እያስከፈለን ነው ብለዋል። የኮሮና ቫይረስ መከላከያ እርምጃዎች እንዲተገበሩ እና ሕግ አስከባሪ አካላትን ጥብቅ ቁጥጥር እንዲያደርጉ ሚኒስትሯ ጥሪ አቅርበዋል። የኮቪድ አስራ ዘጠኝ በጥቂት ቀናት ውስጥ ከቁጥጥር ውጭ ከመሆኑ በፊት ሁላችንም፣ እያንዳንዱ ግለሰብ፣ ባለድርሻ አካላትም ግዴታቸውን እንዲወጡ ካለው ሁኔታ አኳያ የሕክምና ማዕከላቱን የማጠናከር ስራ እንደ ጤናው ዘርፍ ጎን ለጎን ስራዎቹ የሚቀጥልም ሆኖ ማህበረሰቡ ግን የጉዳዩን አሳሳቢነት በመረዳት የጥንቃቄዎች ዘዴዎችን መተግበር መጠናከር አለበት። ህግ አስከባሪ አካላቶችን ማስተማር እና እርምጃ መውሰድን ማጠናከር ያለባቸው በስራ ይሆናል። ህግ አካላት ጋር ህግ ማስከበር ስራውን ማጠናከር ያስፈልጋል። አስተማሪ በሆነ መንገድ ተግበራውን በሚያሻሽል መንገድ በተሻለ መንገድ ኢንፎርስ የሚደረግበት ተጠያቂ የሚሆኑበት ስርዓት ግን መዘርጋት አለበት በሚል ከህግ አካላት ጋር የተለየ ውይይት መድረክና ይህንን ወደ ስራ ለማስገባት ምን ምን አዳዲስ ነገሮች እናስገባ በሚል ውይይት የምናደርግበት ፕሮግራም ተይዟል። ለትግበራ የሚያመች ማህበረሰቡንም ተቋማትንም ተጠያቂ የሚያደርግ ሌሎች ሀገሮች ላይ የሚደረጉ የተለያዩ ለምሳሌ የገንዘብ ቅጣቶችን መተግበር እነዚህ አይነት ነገሮች አሉ። ሌሎችን ተሞክሮች አይተን እንደ ሀገር ምን መተግበር እንችላለን? ምክንያቱም የበሽታ ሁኔታ እንደምናየው እየጨመረ ከመምጣት አኳያ አዳዲስ ነገሮችን ካላስገባ ማህበረሰቡን በመምከር ብቻ ወደዚህ ማምጣት እንደማይቻል ግልጽ ስለሆነ አዳዲስ አሰራሮችን የምንዘረጋ ይሆናል ማለት ነው በሌላ በኩል በብዙ ሚሊዮን የሚቆጠሩ የአለም ህዝብ በክትባትነት ወስዶታል የተባለው አስትራዜኒካን በተመለከተ በአንዳንድ ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚለው መረጃ ላይም ዶክተር ሊያ መልሰጥቷል አሁን መስጠት የተጀመረው የክትባት አይነት ከዚህ ቀደም እንደተገለጸው አስትራዜኔካ የተሰኘው ክትባት ነው። ይህንን ክትባት አስመልክቶ በተለያዩ ዓለም አቀፍ ሚዲያዎችም ላይ እየተገለጸ እንዳለው በአንዳንድ ጥቂት ሰዎች ላይ የደም መርጋት ችግር ሊያስከትል ይችላል በሚል ስጋት አንዳንድ ሀገሮች ለጊዜው ያቆሙ ቢሆንም ይህንን መረጃ የማጥራትና በተለይ እንደ ሀገር አቀፍ ደረጃ ያሉን ተመራማሪ እና የሕክምና ቡድኖችም እያደረጉ ያሉ ማጣራቶች እንዳሉ ሆነው እስካሁን ባለን መረጃ በአጠቃላይ እነዚህ የተከሰቱት ጥቂት ክስተቶች ከክትባቱ ጋር ግንኙነት እንደሌላቸው እና ክትባቱን መስጠት መቀጠል እንዳለበት የዓለም ጤና ድርጅት የአውሮፓ ህብረትና የእንግሊዝ መድኃኒት ጥናትና ቁጥጥር ባለስልጣንም በይፋ አስታውቀዋል። አሁንም አስትራዜኔካ ክትባቱ በብዙ ሀገራት ላይ በመሰጠት ያለ ክትባት ሲሆን በአውሮፓ ብቻም እስካሁን ከ10 ሚሊዮን በላይ ሰዎችም ክትባቱን ወስደዋል። ስለዚህ በሀገራችንም በአጠቃላይ በጤናው ዘርፍ በተለይ በምግብና መድኃኒት ቁጥጥር ባለስልጣን እነዚህ ተጓዳኝ ችግሮች እንዳይኖሩ ጥብቅ ክትትል እየተደረገ መስጠቱን የምንቀጥል ይሆናል። ክትባቱ ተጓዳኝ ጉዳት እንደሌለው የገለጹት ዶክተር ሊያ ታደሰ በህብረተሰብ ጤና ኢንስቲትዩት ጥብቅ ክትትል እንደምደረግም ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ በምዕራብ ኦሮሚያ አንዳንድ ዘኖች የሚገኙ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ተወካዮች ጽህፈት ቤቶቻቸው ሁሉም በሚያስችል ደረጃ መዘጋታቸውን ገልጸዋል። በርካታ የፓርቲው አባላት ደጋፊዎችና አመራር አባላት በመታሰራቸው ያለንበት ሁኔታ በምርጫ 2013 ለመሳተፍ የሚያስችል አይደለም ሲሉ የምዕራብ ሸዋ፣ የምስራቅ ወለጋና ኢሉ አባቡር ኦፌኮ ተወካዮች አቤቱታ አሰምተዋል። የዞኖቹ ኦፌኮ ተወካዮች ለቪኦኤ በሰጡት ቃል የታሰሩት ከተፈቱ ጽህፈት ቤቶቻቸው እንዲከፈቱ ሁኔታዎች ከተመቻቹ የዲሞክራሲ ምህዳሩ ከሰፋና ና ያለ አንዳች ማስፈራሪያና ዛቻ መንቀሳቀስ ከቻልን በምርጫው ለመሳተፍ አያዳግተንም ብለዋል። የዞኖቹ ብልጽግና ፓርቲ ጽህፈት ቤቶች ኃላፊዎች ደግሞ የኦፌኮ ተወካዮች ቅሬታ መሰረተ ቢስ ነው ብለዋል። የታሰረ የኦፌኮ አባልም ሆነ የአመራር አባል በዞኖች ውስጥ እንደሌለና በብልጽግና ፓርቲ ተጽዕኖ የተዘጋ ጽፈት ቤትም አለመኖሩን ተናግረዋል። ናኮር መልካ ከአምቦ ዘገባ ልኮልናል። ከሳምንታት በፊት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ ባወጣው መግለጫ መንግስት የምርጫ አስተባባሪዎችን አስሮብኛል፣ በተለያዩ ቦታዎችም ጽህፈት ቤቶችን ዘግቶብኛል፣ ለምርጫ እንዳልዘጋጅ ጫናን ፈጥሮብኛል ሲል አማሯል። ፓርቲው ይህንን መግለጫ ተከትሎ የብልጽግና ፓርቲ በሰጠው ምላሽ በኦፌኮ የሚቀርበው ውንጀላ ስም ማጥፋት ነው። ነገር ግን ችግሩ ያለበት ቦታን ለይቶ ካቀረበ መንግስት በየክልሉ ሰዎችን በመወከል እርምጃ ለመውሰድ እየሰራ ነው ሲል አብራርቷል። ይህንኑ መሰረት በማድረግ በምዕራብ ኦሮሚያ አንዳንድ ዞኖች ውስጥ የሚገኙ የኦፌኮ ተወካዮችን በስልክ ጠይቀን ነበር። የምዕራብ ሸዋ ዞን የኦፌኮ ተወካይ አቶ ጫላ ጢንሳ አምቦ ከተማ ውስጥ ከሚገኘው ጽፈት ቤታቸው ውጭ በሀያ ሁለቱም የዞን ወረዳዎች የሚገኙ ጽፈት ቤቶቻቸው ዝግ መሆናቸውን ተናግረዋል። ይህም የሆነው በመንግስት በሚደርስባቸው ጫናና ማስፈራሪያ እንደሆነ ነው የገለጹት። በተጨማሪም ደጋፊዎቻቸው፣ አባሎቻቸውና ከአመራሮቻቸው መካከል እስካሁን ታስረው የሚገኙ እንዳሉ ገልጸዋል። አቶ ጫላ አምቦስ ያለው የዞኑ ተባበሪያ ቢሮዎች በወረዳ በሌሎች ቦታዎች የተፈጠሩ ቢሮዎች ሙሉ በሙሉ ተዘግተዋል። ሁሉም ወረዳ ላይ አሁን ፋክሽናል የሚሰራ ቢሮ የለም። እነዚህ ቢሮዎች ለምን ተዘጉት? በመንግስት ጫና ነው። መንግስት ጫና ሲያዘግብን ነበር፣ በተለያየ ጊዜ በተለያየ መልክ። አንደኛ ቢሮ ከራዩልንም ሰዎች በመሰራራት ለከራዩ፣ ሁለተኛ በቢሮችን ውስጥ የሚሰሩት አባሎቻችን ላይ የተነገሩ ያሉትን አባሎች ቢሮ ኃላፊዎችን በማሰራራት

ቦታው ያሉት በየ ደረጃ ያሉት አባሎቻችንም ለመፍታትም ዝግጁ አይደለም። ምንም የምዕራብ ሸዋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሀይሌ ጉርሜሳ የተዘጋ የኦፌኮ ጽህፈት ቤት የለም ሲሉ ውንጀላውን አስተባብለዋል። ታስረው ይገኛሉ የተባሉ ግለሰቦችን በተመለከተ እንዲሁ አብራርተዋል። እኔ አሁንም ቢሆን በየትኛው ወረዳ ጽህፈት ቤት እንዳላቸው እና እንደሌላቸው አላቅም። በጥቂት ወረዳዎች ውስጥ ግን እንዳላቸው መረጃ አለኝ ግን እንደ መንግስት ጫና ፈጥሮ ጽፈት ቤታቸውን በማዘጋት ደረጃ የማውቀው ነገር የለኝም። ነገር ግን እኛም ፓርቲ ነን፣ እነሱም ፓርቲ ናቸው። አገሪቱ ደግሞ የምትመራው በብዛነት ላይ ተመስርተው ስለሆነ እንደ ዞናችን ይህን አይነት ድርጊት አልተደረገም። የአባሎች ደጋፊዎችና አመራሮችን እስራት በተመለከተም የሕግ የበላይነትን ለማስከበር የጸጥታ አካል እርምጃ ሊወስድ ይችላል። ነገር ግን የኦፌኮ ፓርቲ አባል ደጋፊ ወይም ደግሞ አመራር ላይ የተወሰደ እርምጃ የለም። እንዲህ አይነት ጥቆማም አልመጣም። በምክር ቤት ደረጃም ቀርበን ስንወያይ በኦፌኮ ደጋፊዎች ወይም አመራሮች ላይ እርምጃ ተወስዷል ተብሎ አልቀረበልንም። ማስፈራሪያና ዛቻ ይደርስብናል ብሎም መጥቶ ያመለከተ የለም። እንደ ዞናችን ኦነግም የሆነው ፌኮ የሚያስፈልጉትን ታሟልተው ከመጡ እንደ ብልጽግና ፓርቲ ፓርቲዎቹ እንዳይወዳደሩ የምናሳድርባቸው ጫና የለም። ጫና ተፈጥሮብኛል የሚልም አካል ካለ በማስረጃ አቅርቦ ምላሽ ሊሰጥበት ይችላል ብለዋል። በተመሳሳይ ሁኔታ የምስራቅ ወለጋ ዞን የኦፌኮ ተወካይ አቶ ፈቃዱ አያና እኔን ጨምሮ በዞንና ወረዳ ደረጃ ያሉ የፓርቲ ደጋፊዎች አባላትና አመራሮች በተደጋጋሚ ስንታሰር ቆይተናል ብለዋል። በመንግስት ኃይሎች ዛቻና ማስፈራሪያ ምክንያት ጽህፈት ቤቶቻችን ከተዘጉ ከስምንት ወራት በላይ ሆኗል ሲሉም አክለዋል አቶ ፈቃዱ አባሎቻችን ደጋፊዎቻችን፣ ሁሉም እስር ቤት ነበሩ። የተለያዩ ማሰራሪያዎች ነበሩ። እንኳን ወደ ምርጫ ራሳችንን ገብቶን መውጣት ራሱ ያሰጋል። እኔ እንደ ምስራቅ ወለጋ ተወካይ ዜ ሳለው እኔ እንዳልንቀሳቀስ አምስት ጊዜ መታሰር፣ ይሄ ምን ያስረናል? ደጋፊዎቻችን፣ ይህ አባሎቻችን፣ ተወካዮቻችን ለምን ይታሰራሉ? ከቀበሌ እስኬ ወረዳ እስኬ ዞን። የዞኑ የብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ መርጋ ቀና ባለፈው ሳምንት ስለ ጉዳዩ እንደሚያውቁ ጠቁመው ማብራሪያ ለመስጠት ቃል ገብተው የነበረ ቢሆንም ስልካቸውን አላነሱም። በመቅረጸ ድምፅ ባልወሰድኩት ምላሻቸው ግን የኦፌኮ የምስራቅ ወለጋ ተወካይ ክስ መሠረተ ቢስ ነው። በዞኑ ውስጥ ታስረው የነበሩ የፓርቲው አባላት ከወራት በፊት ተፈቷል። በመንግስት ማስፈራሪያ እና ዛቻ በዞኑ የተዘጋ ጽህፈት ቤታቸውም የለም ብለው ነበር። በሌላ በኩል የኢሉ አባቦር ዞን ኦፌኮ ተወካይ አቶ አብዲ ገዳ እንደሚሉት ከሆነ መንግስት በፓርቲያቸው አባላትና አመራሮች ላይ እስራት ይፈጽማል፣ ያስፈራራቸዋል። በዚህ ምክንያት ቤት ንብረታቸውን ትተው ወደ ሌላ ስፍራ ይሸሸዋሉ ብለዋል። አቶ አብዲ የጽህፈት ቤታቸው ታፔላም በመንግስት ኃይሎች መውደሙን ነው የገለጹት። ኦፌኮ እዚህ ጽህፈት ቤቱን ከፍቶ መንቀሳቀስ ከሶስት አመት በፊት ጀምሮ ጫናዎች የነበሩ ለምሳሌ የእኛ ጽህፈት ቤት ተወካይ በዳርሙ ወረዳ የእኛ የወረዳው ተወካይ ቢሮ በሚከፍትበት ሰዓት ፈቃድ ይህልኝ እኛ ካልፈቅን ቢሮ መክፈት የለብህም ብሎ ሲሉት ተወካያችንም አቶ ኢስማኤል የሚባሉትም አምቦ ድረስ ኦንላይ ድረስ ወስዶ አድሮ ሲያሰቃዩ ነበር። ከዛ ስንመለስ ከቃሉ ግጃ በኋላ ደግሞ የዱባ ቦርዞን የቴኮን ጽፈት ቤት መቶ ከበቡት እኛ ቅድሞ ማድረጃ ስለደረሰን ተሰወር ከዛ Ne rejim gibi, ne o ለረዥም ጊዜ ተሰውሮ የሚቆይ ነው። የኢሉ አባቦር ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሰለሞን ታምብሩ ምላሽ ለመስጠት ቃል ከገቡ በኋላ የስልክ ጥሬን ባለመመለሳቸው በጽሁፍ መልእክት ለጠየኳቸው ጥያቄዎች በጽሁፍ ሲመልሱ የኦፌኮ ጽህፈት ቤቶች ስለ መዘጋታቸው አላውቅም፣ ቅሬታውም የሚቀርበው ለእኛ አይደለም ብለዋል። በተጨማሪም የብልጽግና ፓርቲ አባላትና አመራሮች ሆነው በወንጀል ድርጊት ተጠርጥረው የታሰሩ እንዲሁም ሌሎችም መታሰራቸውን አውቃለሁ ብለዋል። በዞኑ የኦፌኮ አባላትና አመራሮች ስለመታሰር አለመታሰራቸው ግን አላውቅም ካሉ በኋላ የኦፌኮ ጽህፈት ቤት ታፔላ በፖሊስ ስለመሰበሩም የደረሰኝ መረጃ የለም ሲሉ በጽሁፍ መልእክት ምላሽ ሰጥተዋል። ከዞኑ የጸጥታና አስተዳደር እንዲሁም አስተዳዳሪ ጭምር ተጨማሪ ማብራሪያ ለማግኘት ያደረኩት ሙከራ ለአሁኑ አልተሳካም። የዞኖቹ የኦፌኮ ተወካዮች መንግስት የዲሞክራሲ ምህዳሩን እስካላሰፋ ድረስ በምርጫ 2013 ለመሳተፍ ያዳግታል ባይ ናቸው። የዞኖቹ የብልጽግና ፓርቲ አመራሮች ደግሞ ፓርቲው በዞናችን እንቅስቃሴ እንዳያደርግ ያገደው የለም ሲሉ ያስተባብላሉ። የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ባለፈው ሳምንት ለብዙሃን መገናኛ እጩዎች የተመዘገቡበትን መዝገብ ይፋ ባደረጉበት ወቅት ወደ እጩዎች ምዝገባ ከመሄዳችን በፊት ኦነግና ኦፌኮ ከስድስተኛው አገር አቀፍ ምርጫ በመንግስት ስለተገፋም በምርጫው አንሳተፍም ብለው መግለጻቸውን በጋዜጠኞች ተጠይቀው ተከታዩን ምላሽ ሰጥተው ነበር። ኦፌኮ አምስትና ስድስት የሚሆኑ ቅድመ ሁኔታዎች በሚል አስቀምጦ ይሄ እነዚህ ካልተሟሉ ምርጫ ውስጥ አልገባም በሚል እንግዲህ መግለጫ በሚያወጣበት ጊዜ ለምርጫ ቦርድም ደርሷል። እንግዲህ ምርጫ ቦርድ እንደ ምርጫ አስተዳዳሪ በዛ መልኩ የሚሰራም አይደለም። አንዳንዶቹም እኛን የሚመለከቱ አይደሉም። አንዳንዶቹም እውነት ለመናገር እንዴት እንደሚመለሱም አናውቅም። ቀጥታ ከምርጫ ቦርድ ስራ ጋር ደግሞ የሚገናኝ ነገር የለውም። አንዳንዶቹም ግን ለማገዝ ሞክረናል ከሁለቱም ፓርቲዎች ጋር በምክንያትነት የቀረቡትን ለምሳሌ የአባላት እስር በተመለከተ ያለ ፍርድ ቤት ትዕዛዝ የታሰሩ የሚባሉትን አባላት ለይተው እንዲያቀርቡ በነዛ ላይ ከሕግ አስፈጻሚዎቹ ጋር ከሚመለከታቸው ጋር ውይይት እንዲያደርጉ እኛም ቀጥታ ደግሞ ሊስቱን ለሚመለከተው አካል በመላክ በተለይ የፍርድ ቤት ቀጠሮ የላቸውም የተባሉት እንዲፈቱም ጠይቀናል። የተወሰኑ መፍትሄ ያገኙ ጉዳዮች አሉ። እንግዲህ በፓርቲዎቹ በኩል ያ በቂ መፍትሄ እንዳልሆነ እንደተወሰደ ነው የገባል። ከዛ ውጭ የቢሮ ጉዳይ ተዘግቶብናል ያሉትን ቢሮዎች እንግዲህ ከዚህ ቀደምም ገልጸነዋል። በእኛ በኩል ያ መሆን የለበትም ግን አስፈጻሚው ደግሞ በአንድ በኩል የዘጋ ነው ቢሮ የለም ስላለ አድራሻው እንዲቀርብልን በምንጠይቅበት ጊዜ ፓርቲዎቹ አላቀረቡ። ሰብሳቢዋ ሁለቱ ፓርቲዎች በምርጫ ለመሳተፋት የሚያሳዝን መሆኑን በመግለጽ ሆኖም በዚህ ምክንያት ችግር ይፈጠራል ብለው ዝግጅት እንዳላደረጉም አክለዋል። ለአሜሪካ ድምፅ ናኮር ምልካ ካምቦ። አሁን ደግሞ ወደ ዩናይትድ ስቴትስ ወሬ እናመራለን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለኢኮኖሚው ማነቃቂያ እንዲውል በተወሰነው የ1.9 ትሪሊዮን ዶላር ጥቅል ባጀት ላይ ከፈረሙ በኋላ በዚህ ሳምንት ስለ ውሳኔያቸው ለማብራራት ወደ የክፍለ ግዛቶቹ የሚያደርጉትን ጉዞ ጀምረዋል። አሜሪካውያንም ከባጀቱ የሚደርሳቸውን ገንዘብ እያገኙ ነው። በሌላ በኩል በስተደቡብ ባለው የአሜሪካ ድንበር ቁጥራቸው እየበዛ የመጣው የስደተኞች መጠን ዋሽንግተንን እያከራከረ ነው። ይህን አስመልክቶ በአሜሪካ ድምፅ ዘጋቢ ሚሸል ኩን የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል። ባለፈው ሳምንት ለኢኮኖሚው ማነቃቀያ እንዲውል የተላለፈውን የ1.9 ትሪሊየን ዶላር ጥቅል በጀት ለማስተዋወቅ ጆ ባይደን እና ምክትል ፕሬዚደንት ካማል ሃሪስ እርዳታው ይሄውላችሁ የሚል ጉዞ ጀምረዋል። እርምጃው በአስርት ዓመታት ውስጥ ድህነትን ለማስወገድ ከተወሰዱት ውጤታማ እርምጃዎች ሁሉ አንዱ መሆኑ ተነግሮለታል። ከማነቃቂያ በጀቱ 1400 ዶላር ለበርካታዎቹ አሜሪካውያን በነፍስ ወከፍ የሚከፈል ሲሆን ቤተሰብ ላላቸው ደግሞ በአንድ ልጅ 3600 ዶላር በታክስ ተመላሽነት እየታሰበ የሚሰጥ ነው። ለበጀቱ ድጋፉን የሰጠ አንድም የሪፐብሊካን አባል የሌለ ሲሆን በጀቱ ውስጥ የተካተተው ገንዘብ እጅግ ትልቅና አስፈላጊ ነገሮችን በግልጽ ለይቶ ያስቀመጠ አይደለም የሚል ተቃውሞ ከሪፐብሊካኑ በኩል ይሰማል። ከዋዮሚንግ ግዛት የህግ መወሰኛው ምክር ቤት አባል የሆኑት ሪፐብሊካ Republicans want to make sure people get shots in the arms, kids get back to school, uh, people get back to work, but we are not going to stand with the Democrats as they try to exploit a crisis. ይሁን እንጂ ዲሞክራቶች ይህን ቀውስ ለራሳቸው አጀንዳ መጠቀሚያ ለማድረግ ሲሞክሩ ግን በዝምታ እንመለከታቸውም። ዲሞክራቶቹ በቅርቡ የወጣውን የሕዝብ አስተያየት ድምፅ ውጤት ይጠቅሳሉ። አብዛኞቹ አሜሪካውያን የወጣውን የማነቃቂያ በጀት ደግፈውታል። ለምሳሌ ሲኤንን ያወጣው የሕዝብ አስተያየት ድምፅ እንደሚያመለክተው 61 ከመቶ የሆኑት አሜሪካውያን የእፎይታ በጀቱን ይደግፉታል። ዲሞክራቷ የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ እንዲህ ብለዋል You can be sure that all of their states and communities will be benefiting from this and they won't be complaining about it home. ሁሉም ክፍለ ግዛቶችና የማህበረሰቡ ከዚህ ተጠቃሚ መሆናቸውን ማረጋገጥ ትችላላችሁ መራጮቻችሁ ይህን ቅሬታ ሊያሰሙ አይገባም ይህ በእንዲህ እንዳለ በአሜሪካ በስተደቡብ ባለው ድንበር ቁጥራቸው ድንገት እየጨመረ የመጣው ስደተኞች ጉዳይ ዋሽንግተንን አስጨንቆ የያዘ ጉዳይ ሆኗል። እየተወሳሰበ የመጣው ይህ ችግር ጣት የሚያጠቋቁም እየሆነ ሪፐብሊካኖቹ ይህ የሆነው ፕሬዝደንት ባይደን ቀደም ሲል በፕሬዝደንት ትራምፕ የተወሰዱ እርምጃዎችን እየቀለበሱ በመምጣታቸው ነው ይላሉ። ዲሞክራቶችም በበኩላቸው ይህን ሁሉ ችግር የፈጠሩት የፕሬዝደንት ትራምፕ የቀደሙት ፖሊሲዎች ናቸው ይላሉ። ከቅርብ ጊዜ ወዲህ በድንበሩ አቅራቢያ እየተከማቹ የመጡት የበርካቶቹ ስደተኞች ጉዳይ ግን አነጋጋሪ መሆኑ አልቀረም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። የተከበራችሁ አድማጮች የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ንግድና ኢኮኖሚ ይቀርባል። ሰሞኑን የተመረቀው የይርጋለም የግብርና ምርቶች ማቀናበሪያና እሴት መጨመሪያ ፓርክ ከጅምሩ ተጠቃሚ እያደረጋቸው መሆኑን በፓርኩ የስራ ዕድል ያገኘ ወጣትና ወተት እንዲሁም የማር ምርት ለማቅረብ በማህበር የተደራጀ ማህበር አባል ገልጸዋል። ፓርኩ በመጀመሪያው ምዕራፍ የምርት ሂደት ከ78 ሺህ በላይ አርሶ አደሮችን ማስተባበሩንና ከሺህ በላይ ለሚሆኑ ቋሚና ጊዜያዊ ሥራ ዕድል መፍጠሩን የንግድና ኢንዱስትሪ ልማት ሚኒስቴር አስታውቋል። ፓርኩን መርቀው የከፈቱት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የግብርና ምርቶች ላይ እሴት ጨምሮ ወደ ውጭ መላክ መጀመሩ የኢትዮጵያን የልማት አቅጣጫ የሚያመላክት እንደሆነ ገልጸዋል። በምረቃው ስነ ስርዓት ላይ የተገኘው ሪፖርተራችን ዮናታን ዘብዲዮስ ዘገባ ልኮልናል። በሲዳማ ክልል የወንዶገነት ወረዳ አርሶአደር አቶ ማቴዎስ ሚካሞ ለፓርኩ ወተት ለማቅረብ መዘጋጀታቸውና በአጭር ቀናት ውስጥ ስራ እንደሚጀምሩ ተናግሯል ከብት እርባታ አለኝ እዚህ ድርጅት ላይ ወተት ለማቅረብ ማህበር ገብተናል ማህበራችን ስም እድገት በህብረት የሚባል ነው ለዚህ ከነሱ ጋር ተባብረን ለመስራት አሁን በሚቀጥለው ሶስት ቀን ባኋላ ወደዚህ ለማቅረብ ነው ምን ያህል ከብት ነው ያሉት ምን ያህል ወተት ለማቅረብ የተዘጋጁት የፈረንጅ ከብቶች ነው ያሉት አሁን ለጊዜ በእጃችን ያለው ስምንት ከብት ነው ለማህበር ነው የሚያቀርበው በቀን ያ ሰላሳ ሌትር እናቀርባለን። ያኔ ደግሞ አንድ ላይ አጠራቅመን ወደዚህ ድርጅት ነን እናስከፖ በዛ ከነሱ ጋር ተነጋግረን ከዚህ ምረቃ በኋላ ከሶስት ቀን በኋላ ይጀምራል። አሁን እንኳን ግለሰቦች ነው እየገዙ አሉት። እንደዚህ ላይ ከገባን ጥርጣሬ ነው። ከዚህ በፊት በጣም ወተት ረክሶብን የምናፈስበት ጊዜ አለ። ከብት እርባታም አሁን ጥሩ ሁኔታ መጀመር አለብን። ወተት ብቻ ሳይሆን ችግር ያለብን ትንሽ ትንሽ ችግር፣ የመኖ ችግር አለብን እነሱ እሱንም እንቀርፋለን ከፋብሪካ ምርት እናቀርባለን ብሎ ነው። እሱ ካቀረበልንማ እንደ ልብ ነው። እኛ ጥሩ ገቢ እናገኛለን። የአስራ ሁለት ልጆች አባት መሆናቸውን የሚናገሩት አቶ ማቴዎስ ፓርኩ በአካባቢያቸው በመገንባቱ ከወተት ምርታቸውና አቅርቦታቸው የሚያገኙትን ጥቅም አብራርተው ማርም ለማቅረብ የተዘጋጁ መሆናቸውን ገልጧል። ልጆቼ ያው ተምሮ ሌሎች ስራ ይዘዋል፣ ሌሎች ደግሞ እኔንም ይህን ስራ ከብት ስራ እያገዙ አሁንም እየተማሩ ነው። ንብ እርባታም አለ። ማር ለግለሰቦች ነው የምንሸጠው። አሁን ወደዚህ እናቀርባለን። የኮሌጅ ተማሪ ነኝ ያለው ወጣት ወንደ ሜዲሲን ረጋሳ በፓርኩ የስራ እድል ከተፈጠረላቸው ከአንድ ሺ በላይ ወጣቶች ውስጥ አንዱ መሆኑን ይናገራል። እኔን አንስቶ ሌላ ወጣቶች የተለያዩ ወጣቶች የስራ እድል ተፈጥሯል እና በዛ ስራ ላይ ገቢ ምንጫ አለ እና ለብዙ ወጣቶች የስራ እድል ፈጥሯል እዚህ መቀባቶ እና እኔም የዚህ አንዱ ተጠቃሚ ነው። የዚህ እድል አንዱ ከዚህ በፊት ምን ነበር የሚሰራው? የኮሌጅ ተማሪ ነች። የማታ ነው የምማረው። ቀን ቀን እዚህ የሰራው ማታ ኮሌጅ ነ የፓርኩ ስራ መጀመር የፋብሪካ ምርት ዘርፍ በሀገሪቱ ኢኮኖሚ ሽግግር ውስጥ ያበረክታል የሚባለውን አስተዋጽኦ እንደሚያሳድግ የንግድና ኢንዱስትሪ ልማት ሚኒስትር አቶ አለበል መላኩ ገልጸዋል። የማኑፋክቸሪንግ ኢንዱስትሪ ባለፉት አመታት ከጠቃላይ የሀገር ውስጥ ምርት የነበረው ድርሻ እምብዛም ለውጥ ሳያሳይ በ2013 በጀት አመት ከነበረበት አራት ነጥብ አምስት በመቶ በ2012 በጀት አመት ስድስት ነጥብ ዘጠኝ በመቶ ብቻ ሆኖ ተመዝግቧል። ለዚህም እንደ ምክንያት የሚጠቀሰው ምርታማነቱ ዝቅተኛ ከሆነው የግብርና ዘርፍ ምርቶች ከፍተኛ ምርታማነት ወዳላቸው የግብርና ምርቶች እንዲሁም ወደ አግሮ ፕሮሴሲንግና ማኑፋክቸሪንግ ኢንዱስትሪ የመሸጋገር ሂደቱ ደካማ መሆኑ ነው። ይህን ችግር በግብርና ዘርፍ የተሰማራውና ምርታማነቱ ዝቅተኛ የሆነውን እምቅ የሰው ኃይል ሊቀበል የሚችል የዳበረ ማኒፋክቸሪንግ ኢንዱስትሪ ለመገንባት አዳጋች ሆኖ ቆይቷል። በተለይ የአግሮ ኢንዱስትሪ ዘርፍ በሚፈለገው ደረጃ ባለማደጉና ለዘርፉ የሚያስፈልገው መሰረተ ልማት ባለመሟላቱ ምክንያት ወደ ውጭ ገበያ የምንልካቸው የግብርና ምርቶች እሴት ሳይጨመርባቸው በጥሬው የሚላኩ በመሆኑ ከዘርፉ ሊገኝ የሚችለውን ጥቅም ዝቅተኛ እንዲሆን አድርጎታል። በየጊዜው እየጨመረ የሚሄደውን የኑሮ ውድነት ችግርን ምርትና ምርታማነትን በማሳደግ በገበያው አስተማማኝ አቅርቦት በመፍጠር የዋጋ ንሮቱን በፈለግነው ልክ ለመግታት ፈተና ውስጥ ሲሆንብን ይታያል። እነዚህና ሌሎች ተዛማጅ ችግሮችን ለመቅረፍ መንግስት አግሮ ኢንዱስትሪ ዘርፉን ማሳደግ እንደ አንድ አማራጭ በመውሰድ በቂ ጥናት እንዲጠና በማድረግ እንደየስነ ምህዳሩ አግሮ ፓርኮችን በተለያዩ የሀገሪቱ ክልሎች ለማቋቋም የሚያስችል ተግባራዊ እንቅስቃሴ ሲካሄድ ቆይቷል። በዛሬ ዕለት የሚመረቀው ይህ በይርጋለም ከተማ የተገነባ ሁለተኛው የተቀናጀ አግሮኢንዱስትሪ ፓርክም የዚህ ትልቁ ለውጥ ጅማሪዎችን አካል ነው ፓርኩ በመጀመሪያው ምዕራፍ የምርት ረት ከ78 በላይ አርሶአደሮችን ማስተሳሰሩ ና ስለ አዳዲሶቹ የስራ ድሮችም ተናግሯል ከ25 በስራ ማህበራት ከተደራጁ ከ78 በላይ ከሚሆኑ አርሶአደሮች የገቢያ ትስስር ፈጥሯል ከ1 በላይ ለሚሆኑ ስራ ፈላጊዎች ቋሚና ጊዜዊ የስራ ድሮችን መፍጠት ችሏል ፓርኩ ውስጥ ስራ የጀመረ ሳልባዶ የሚባል ኩባንያ ምርቱን ከ16 ጊዜ በላይ ለውጭ ገበያ ልኮ ከ3.5 ሚሊዮን በላይ ዶላር የውጭ ምንዛሪ ማስገኘቱን ሚኒስትሩ ገልጧል። እንዲሁም በቅርብ ስራ ለመጀመር በሂደት ላይ ያለው ዶኒ የምግብ ማቀነባበሪያ ኢንዱስትሪ ባለልዩ ውጣ ወተት በሲዳማ ውስጥ በሚለሙ ፍራፍሬዎች በማቀነባበር ለሀገር ውስጥና ለውጭ ገቢያ ለማቅረብ አልሞ እየሰራ ይገኛል። ድርጅቱ ለማምረት ሂደት የወተት አቅርቦት ቀጣይነት ባለው መልኩ ለማግኘት እንዲያስችለው ከአምስት የፓርኩ አጎራባች ወረዳዎች ከተለዩ ትሽ አርሶ አደሮች ጋር የገቢያ ትስስር ፈጥሯል። ይህንን በማሳደግ ላይ ይገኛል። ሌሎችም ድርጅቶች በቅርቡ ወደ ስራ ለመግባት እየተዘጋጁ መሆናቸውን ሚኒስትር አለበል መላኩ ተናግሯል። የሀገር ውስጥ ኩባንያዎችም ፓርክ ውስጥ እየሰሩ ናቸው። የተዘጋጀ ቡናም ሚኒስትሩ ካፕሱል ባሉት እንክብል መልክ ተዘጋጅቶ ለውጭ ገበያ ለመላክ እንቅስቃሴ መጀመሩን አመላክቷል። ከላይ ከተገለጹት የውጭ ባለሀብቶች በተጨማሪ ዋይ ቤኤም የአቮካዶ ዘይት ማምረቻ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር በሀገር ውስጥ ባለሀብት የተመሰረተ ድርጅት በሀገራችን የአቮካዶ ዘይትን በትንንሽ ማሸግ ወደ ሶስት ሀገራት በመላክ በሂደት ላይ ያለ ሲሆን በቅርቡ ዝግጅቱን አጠናቆ ወደ ሙሉ ማምረት ሂደት ይገባል። የክልሉን አመቺነት የተገለጡት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞም ባለሀብቶች ወደ ፓርኩ ገብቶ እንዲያለሙ ጥሪ አቅርቧል። ተዘባብሮ ለመስራትና ሀብት አፍርቶ ለመበልጸግ ዋስትና ያለው ሰላም ማረጋገጥ አስፈላጊ በመሆኑ ከህዝቡ ጋር በመቀናጀት የህግ በላይነትን በማረጋገጥ ዘላቂ ሰላም ያለው ክልል እንዲሆን ተግተን እየሰራን እንገኛለን። በመሆኑም ዝንባሌ ያላችሁ ባለሀብቶች ነው አብረን እንስራ፣ አብረን እንደቅ። በስፍራው ተገኝተው ፓርኩን ያስመረቁት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የግብርና ምርቶች ላይ እሴት ጨምሮ ወደ ውጭ መላክ መጀመሩ ለሀገሪቱ ልማት ያለው እንድምታም ተናግሯል። ከአቡካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል፣ ቡና ቡና ብቻ ሳይሆን የኢትጋለም ቡና በዓለም ላይ እጅግ ተወዳጅ የሆነው ቡና እዚሁ ፓርክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል፣ የሲዳማ ወተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥና ለውጭ ገበያ የሚውሉበትን ጥራት ደረጃ ስንመለከት፣ የዚህ ከባቢ አርሶአደሮች ምርት የሆነ ነገር እንደ ግብአት በመጠቀም በዚያ አግሮ ኢንዱስትሪ ፓርክ ፕሮሰስ ተደርጎ ለሀገር ውስጥና ለውጭ ገበያ መሸጥ የሚቻልበትን እድል ማየት በመቻሌ በመቻላችሁ እጅግ ደስታ የተሰማኝ እንደሆነ እና ደስታ እንዲጋባባችሁ በዚህ አጋጣሚ ሊገልጽላችሁ ፈልጋለሁ። ፖለቲከኞችም በተመሳሳይ ስራዎችን በመሳተፍ የዜጎችን ኑሮ የሚያቀል አድራጎት እንዲፈጽሙ ጠቅላይ ሚኒስትር ጥሪ አሰምቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ይርጋ ዓለም። ደግሞ ልዩ ፍላጎት ያላቸው ከኢትዮጵያውያን የተወለዱ ልጆችን የሚመለከት ዝግጅት ይቀርባል። እዚህ ዩናይትድ ስቴትስ ልዩ ፍላጎት ያላቸውን ልጆች የሚያስተምሩ አካታች ትምህርት ቤቶች በስፋት ቢኖሩም ኢትዮጵያዊ ወላጆች በሚኖራቸው የግንዛቤ እጥረት ወይም የቅርብ ክትትል ማነስ ምክንያት ልዩ ፍላጎት ያላቸው ልጆቻቸው የሚገባቸውን ድጋፍ ላያገኙ እንደሚችሉ በልዩ ፍላጎት ትምህርት ዙሪያ የሚሰሩ ባለሙያዎች ይገልጻሉ። እነዚህ ወላጆች ለልጆቻቸው ስኬት ምን ማድረግ አለባቸው? ከትምህርት ቤቶችስ ምን አይነት ድጋፍ ይጠበቃል? በሚሉት ሀሳቦች ዙሪያ ስምንሽ የቆየ በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያና አማካሪ የሆኑትን ወይዘሮ አዜብ አታሮን አነጋግራ ዘገባ አድርሳናለች። ቀጥሎ ይሰማል። ከሁለት ሳምንት በፊት ኢትዮጵያ ውስጥ ልዩ ፍላጎት ያላቸው ልጆች ተገቢውን ትምህርት የሚያገኙበት አካታች ትምህርት ቤቶች ባለመኖራቸው እንዲሁም በወላጆቻቸውና በማህበረሰቡ የእውቀት ማነስ ምክንያት የሚያጋጥሟቸውን ተግዳሮቶች ወላጆችና ባለሙያዎችን አነጋግረን አቅርበን ነበር። በዚህ ጉዳይ ላይ ያናገርናት ወላጅናት አልማዝ ጥላሁን የኦቲዝም ተጠቂ የሆነው የ16 ዓመት ልጇን የምትልክበት ትምህርት ቤት በማጣቷ እየደረሰባት ያለውን ችግርና ተስፋ መቁረጥ እንዲህ ስትል አካፍላን ነበር ትምህርት ቤት እንደ ሌሎቹ ልጆች የአካባቢ ትምህርት ቤት ነው ያስገባሁት። በመጀመሪያ ግን እንደፈለገ ከፈለገ ይጮሃል፣ እንደፈለገ ይሆናል ከሌላው ልጆች የተለየ ሲሆን፣ እርስ በርስ ከልጆች ጋር ያወራልኛል ብዬ ነው። ግን ልጆቹ አንደኛ ሲያስተምሩት ይስማ ይስማ፣ እንዲህ ጥያቄ እንትን አይልም። በእርግጥ ልጁ ግን እኩል አይሄድም፣ እኩል አይጠፋም። የግድ ሰፖርትቱ ያስፈልገዋል እንደዛ ደግሞ ማንም ያንን የሚያደርግ የለም ሌሎችም ማስተማር ነው እንጂ ያለባቸው ይህንን ልጅ በልዩ ሁኔታ ራሱን እያጻፉ እንደዚሁ አይሉትም ትንሽ እሱ ላይ ነው ችግሩ ልዩ ፍላጎት ያላቸው ልጆች ትምህርታቸውን ለመከታተል የሰለጠነ ባለሙያ ለነሱ ተብሎ የተዘጋጀ የማስተማሪያ ቁሳቁስ እና የተለየ የመማር ማስተማር ሂደት ይፈልጋሉ በዛሬው ዝግጅታችን ታዲያ እነዚህ መሰረታዊ ፍላጎቶች ተሟልተው በሚገኙበት አሜሪካን ሀገር የሚኖሩ ኢትዮጵያዊ ወላጆች በሚሰጡት አገልግሎቶች ምን ያክል ተጠቃሚ ሆነዋል በጉዳዩ ላይ ያላቸው ግንዛቤስ ምን ያክል ነው ስንል በሜሪላንድ ክፍለ ግዛት የልዩ ፍላጎት ትምህርት ባለሙያ እና አማካሪ የሆኑትን ወይዘሮ አዜብ ኢታሮን ጠይቀናቸዋል። በጣም የሚገርምሽ ነገር እዚህ ያለው በህብረተሰብ በእርግጥ የተሻለ እውቀት አለው። ግን በጣም ብዙ ልጃቸው አምስት ዓመት ሲሞላው ያኔ መንግስት ትምህርት ቤት ቀጥታ ከሌሎች ልጆች ጋር ልጆች ሊገባ አይችልም፣ ያንቺ ልጅ የሚገባው እዚህኛው ፕሮግራም ውስጥ ነው ስፔሻል ኤጁኬሽን ነው ሲባሉ ያኔ ነው የሚባንኑት። ምን ሆነሽ ነው ስል እኔ ኮቃይ ወንድምሽም እንዲህ ነበር አለችኝ እናቴ። አይ ጓደኞች በሙሉ ገረል ደህና ነው፣ ጤናኛ ነው። ልጆች ምን ሆነሽ አላሉኝ። ወይም በአብዛኛው ይቅርታ አድርጎልኝ ባሎች እንዳትቀየሙኝ፣ ግን አባቶች ይህን ነገር መቀበል አይችሉም። በጣም ከባድ ነው ለአባቶች ይህን ነገር መቀበል። በጣም ያሳዝናል። በአሜሪካን ሀገር ብዙዎች አይመጡም፣ ግን ሰፖርት ግሩፕ አለን። የኢትዮጵያን እና ኤርትራ እናቶች እና አባቶች እዛ ግሩፕ ውስጥ ያለው ብዙ ሰው አዌርነስ አለው። ግን ብዙዎቹ ሲናገሩ እንዴት ነው ያወቅነው ነው የሚሉት፣ እዚህም ሀገር ሆነው እንኳ በ በአሜሪካን አገር ልዩ ፍላጎት ኖሯቸው የሚወለዱ ህጻናት ከአንድ አመት ከስድስት ወራቸው ጀምሮ ልዩ ክትትል ማግኘት ይጀምራሉ። ሁሉም የመንግስት ትምህርት ቤቶች አካታች በመሆናቸውም ወላጆች ትምህርት ቤት የማግኘት ችግር አይገጥማቸውም። የአሜሪካ መንግስት ለልዩ ፍላጎት ትምህርት ብቻ በየአመቱ አስራ ሶስት ቢሊዮን ዶላር እንደሚያወጣም ወይዘሮ አዜብ ያስረዳሉ። አንዴ ልጁ አምስት አመት ሲሞላው ወይ ቤት አስተምራለሁ ብለሽ በምታስተምሪበትን ዶኪመንት ማሳየት አለብሽ። አለበለዛ ትምህርት ቤት መግባት አለበት ልጁ። ምንም አይነት ልጅ ሁሉ ልጅ እኩል ነው። እነዚህ ልጆች የሚያስተምሩ ሰዎች በደንብ ትሬንድ የሆኑ ሰዎች ናቸው። ሁሉ ልጅ ችግር ያለው ልጅ ስፔሻል ኤዱኬሽን ውስጥ አይገባም። ሀያ አምስት ፐርሰንት ግን በተለያየ አስራ ሶስት አካባቢዎች አሉ። ማንኛውም ልጅ ያ ዲስብሊቲ ካለ ዲስብሊቲ ማለት ኦቲዝም እና ዳውን ሲንድሮም ፊት ለፊት የሚታየው እሱ ብቻ አይደለም። ችግር ባላቸው አሁን ለምሳሌ ውጭ መሮጥ ምናምን የሚያቀተው ልጅ ሞር ፊዚካል ስትሬንግዝ ሎ የሆነ ልጅ ከሆነ፣ የሰውነት የአካል ጉልበትናው ዊክ የሆነ ልጅ ከሆነ ፊዚካል ቴራፒ አለ። ትምህርት ቤት ውስጥ ሚንተባተብ የሚኮላተፍ ከሆነ አፎን በደንብ ያልፈታ ከሆነ ወይም አርቅቆ መናገር የማይችል ከሆነ ስፒሽ ቴራፒ አለ። ፋይል ሞተር ደግሞ በእጁ ይዞ በደንበኛ ስክሪፕቶ ይዞ ማይጽፍ ልጅ ከሆነ ኦኪፔሽናል ቴራፒ አለ። ከዛ በኋላ እንግዲህ ለርኒንግ ዲስብሊቲ ያለወጫለ እኛ ሀገር ድሮ ደደብ ነው እሱ ትምህርት አይገባው የምንላቸው፣ እነሱ ደግሞ እንደ አቅማቸው እንደ አቅማቸው ኢቫሉዌት ይደረጋል። ሁሉ ልጅ አሰስ ተደርጎ ነው በጎደለው ቦታ ላይ የሚሞላ ኢንዲቪጁዋላይዝድ ኤጁኬሽን ፕላን ይወጣል አይኢፒ እና በዛ መሰረት ማስተማሪዎቹ የሚያስተምሩት ልዩ ፍላጎት ባላቸው ልጆች የትምህርት አሰጣጥና ድጋፍ ዙሪያ ትልቁ ስህተት ሁሉንም በአንድ አይነት መልኩ ለመርዳት መሞከር መሆኑን ወይዘሮ አዜብ ጨምረው ያስረዳሉ። ስፔሻል ኒድስ ነው ስለተባለ ሁሉ ልጅ አንድ ነው ማለት አይደለም። ኦቲዝምም ዋይድ ስፔክትረም ማይልድ አለ፣ ሞደሬት አለ፣ ሰቪር አለ። ሶ በልጁ አቅም ልክ ነው የሚማረው ማለት ነው። አንዳንዶቹ ልጆች ገብተው ከሌሎቹ ልጆች ጋር እንደ ማንኛውም እየተማሩ ከክፍል እየተወሰዱ ለለብቻ ይረዳሉ። ወይም ያቺ ስፔሻል ኤጁኬሽን አስተማሪዋ እዛ ክፍል ውስጥ ዋናው ክፍል ውስጥ ጀነራል ኤድ ውስጥ ትገባና ትርዳለች። ከዛ ኋላ ደግሞ ሙሉ በሙሉ ብቻቸው እነሱ ብቻ መማር ያለባቸው አለን። እሱም ቢሆን እንኳን ሞደሬትሊ አፌክትድ የሆኑት መጽሐፍ ይችላሉ ትንሽ ማንበብ ይችላሉ፣ ግን ያነበቡትን ነገር መልስር ብጠቂያቸው አይገባቸውም። እነዚህ ልጆች ከነዛ ቁጭ ከሚሉት ጋር ብታስቀምጫቸው ይረብሻሉ። ስለዚህ መጀመሪያ ቢሄቨሪያቸው ላይ መሰራት አለበት። ከዛ እንደገና ሰቪርሊ አፌክትድ የሆኑ አሉ እና እነሱ ሞር ኦፍ ላይፍ ስኪል ነው መማር ያለባቸው። ትምህርት ላይ ጊዜ አታጠፊም። ስለዚህ ጎበዞች ናቸው፣ ሌላ የሚማሩት ነገር አለ። ሂሳብና ሪዲንግ ኖ ማተር ዋት ሁልጊዜ አስፈላጊ ነው፣ ገንዘብ መቁጠር እንዲያውቁ ገንዘብ መልስ መቀበል እንዲችሉ፣ ማንበብ እንዲችሉ፣ ስማቸው መጻፍ እንዲችሉ፣ ስራ ቢቀጠሩ ፎርም መሙላት እንዲችሉ፣ ይህን ይህን ላይፍ ስኪል ነው፣ ይህን ይማራሉ። ከዚህ ጋር ግን አብረው ራሳቸውን ችለው መልበስ፣ ራሳቸውን ችለው መብላት፣ ራሳቸውን ችለው ውጭ ወጥቶ መግባት፣ መንገድ ማቋረጥ፣ ባኞ ቤት መጠቀም ራሳቸውን ችለው እነዚህ እነዚህን የመሳሰሉትን ላይፍ ስኪል ይማራሉ። ኢቨን ስፔሻል ኤጁኬሽንም ቢሆን በጣም ብዙ ክፍል አለው። ሌላው በአሜሪካን ሀገር የሚኖሩ ወላጆች ዘንድ የሚታየው ችግር ልዩ ፍላጎት ያላቸው ልጆቻቸውን ትምህርት ቤት ቤት ከላኩ በኋላ ክትትል ያለማድረግ ነው። ወይዘሮ አዜብ በቂ ትምህርት ቤቶችና እገዛ ባለበት አሜሪካን ሀገርም ቢሆን የልጆቻቸውን ጉዳይ ለትምህርት ቤቱ ወይም ለአስተማሪው ብቻ መተው ስኬታማ እንደማያደርግ ያሰምሩበታል። አንቺ ለልጅሽ አድቮኬት ማድረግ አለብሽ። አስተማሪዋ እንዴት አድርጋ ትምህርት ብታቀርብ ልጅሽ እንደሚገባው መገብተሽ እኩል መብትሽ ልጄን የምታስተምሪበት መንገድ ልክ አይደለም። ልጄ የሚገባው ትምህርት በዚህ መንገድ የምታስተምሪው ነው። እኔ ቤት በዚህ በዚህ ስመራው በደንብ ነው የሚለው ብልሽ አስተማሪ ጋር እንደ ልጅሽ ቁጭ ብለሽ ከትምህርት ቤት ጋር የአንቺም ድምፅ ተሰሚነት ኖሮት፣ ምክንያቱም ማንም ሰው ከልጁ ከእናትና አባት በላይ ልጁን የሚያቅሰው የለም። እዚህም ሀገር ያለው ወላጅ ዝም ብሎ እንደ ኢትዮጵያ ይመስለውና ትምህርት ቤቱን ያምናል። አይሰራም። ላስትየር ስሙን አይጽፍ እንደሆነ ዘንድሮ ስሙን መጻፍ አለበት። ፕሮግረስ ማሳየት አለበት። ፕሮግሬስ አላደረገም፣ እዚያው ነው። ትምህርት ቤቱ አይችልም። እንደ ልጁ ፕሮግሬስ ካላደረገ ፌል ያደረገው ልጁ ሳይሆን ትምህርት ቤቱ ነው። ሰው ይሄንን ወላጆች፣ እዚህም የሚኖሩ ወላጆች ይሄን ማወቅ አለባቸው። ልታስተምሩበት መንገድ ያልሰራው ስትራቴጂያቸው ልክ ስላልሆነ ነው። ቀይር ብለሽ ይህን ትከራከርና ይቀይር ልሻል ማንኛውም የሰው ልጅ በትክክለኛ መንገድ ትምህርትና ድጋፍ ካገኘ ሊሻሻልና ስኬት ላይ ሊደርስ ይችላል የሚሉት ወይዘሮ አዜብ በተለይ የተሟላ አገልግሎት ባሉባቸው አካባቢዎች የሚኖሩ ወላጆች ልዩ ፍላጎት ያላቸው ልጆቻቸውን ከህጻንነት እድሜያቸው አንስቶ ተገቢውን ድጋፍና አገልግሎት እንዲያገኙ በማድረግ በቤት ውስጥም በቂ ክትትል በመስጠት ለራሳቸው ብቻ ሳይሆን ለቤተሰባቸውና ለማህበረሰቡ የሚጠቅሙ ልጆች ማፍራት ይችላሉ ሲሉ ምክራቸውን ለግሰዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍስሀዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።